ሰሞነኛውን የኢትዮጵያ የፖለቲካ ትኩሳት ለመለካት እና በአጠቃላይም የሀገሪቱን ቀጣይ እጣዎች ለመቃኘት የሚጥር ክርክር ነው። ሰጠግባ ዛሬ ይዞ የቀረበው በእሁዱ የራዲዮ መጽሔት የሀገር ጉዳይ በተሰኘው ልዩ ፕሮግራማችን የተወያዩ ሁለት እንግዶች ናቸው። ሀገሪቱ ለገባችበት ቀውስና ለሕዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሠረታዊ ናቸው ባሏቸው ጭብጦች ዙሪያ ጠበቅ አድርገው የሚከራከሩት አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው ተከራካሪዎቹ። ያከራከረው የፕሮግራም አዘጋጅ አሉላ ከበደ። እንግዶቼ ዶክተር ዳንኤል ተፈራና አቶ ያሬድ ጥበጉ ባለፈው ሳምንት መገባደጃ የአገር ጉዳይ በተሰኘው ፕሮግራማችን ሰፋ ያለ ውይይት ላይ በጊዜው ያነሳችኋቸውን የግራና ቀኝ የሚታዩ ነጥቦች መነሻ በማድረግ ለዛሬው የክርክር ፕሮግራም ተመልሳችሁ ስለመጣችሁ አመሰግናለሁ። ቀደም ባለው ውይይታችን ላይ ያነሳሁትን አንድ ጥያቄ ተመልሼ በማምጣት ከዚያ እንደርደር። አቶ ያሬ ደርሶን አስቀድማለሁ። ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳቡ ጥያቄዎቹ ብዙ ናቸው። መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ይሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ ሆነ፣ ሌሎችን የመፍቀድ ወይም የማስገባት ፈቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከመሄድ በፊት ሌሎችን የማስገባት ፈቃደኛነት ለማምጣት የሚያስችል ሀገራዊ የፖለቲካ ሁኔታ ቢኖር ልቅ ነው። ግን ያ ሁኔታ አለ ሚል ግንዛቤ የለኝም በእኔ በኩል ምክንያቱም የሰሩት የፖለቲካ የድርጅት ስራ ያንን ሊያስከትል የሚያስችል አቅም አልገነቡም። የተደራጁ ህዝባዊ ማህበራት ውስጥ ገብቶ የሰሩት ስራ አልነበረም። የእነሱም ድክመት ብቻ ሳይሆን የስርዓቱን ባህሪ ይሄ ስርዓት አንድ መረዳት ያለብን አንድ ለአምስት የሚያደራጅ እና ይሄ የማደራጀት አቅሙ ደግሞ እስከ አንደኛ ደረጃ ተማሪዎች ድረስ ወርዶ ኢቨን ተማሪዎችን ለዚህ አላማ እስከ ማደራጀት ደረጃ ድረስ የሚገፋ ነው። የፓርቲው አባላት እስከ ሰባት ስምንት ሚሊየን የሚደርሱ ናቸው የሁሉም ድርጅቶች አባላት ነው። የብአዴን እስከ ሁለት ሚሊየን፣ ኦህዴድ እስከ ሶስት ሚሊየን፣ ደቡብ ራሱ እስከ አንድ ነጥብ አምስት ሚሊየን አባላት አሉት እና በዚህ ሁኔታ ስርዓቱ ሊወድቅ እየተንገዳገደ ነው። ስለዚህ ሳይወድ ሌሎች የፖለቲካ ኃይሎችን አስገብቶ ሁኔታውን ማዳን ይገባል የሚያስብል አይነት ሁኔታ ያለ አይመስለኝም። ይሄ ባለበት ሁኔታ ማድረግ የምንችለው ጥገና ነው። ይሄ ጥገና ደግሞ ሊመጣ የሚችለው ስርዓቱ ውስጥ ባሉት ኃይሎች ነው ብዬ ነው የማስበው። እዚህ ስርዓቱ ውስጥ ካሉት ኃይሎች ደግሞ ቢያንስ ሁለቱ ኦህዴድ በተመቻቸ መንገድ በአዴን ደግሞ በተወሰነ መልኩ ማለት በሚቻል የለውጡን ፍላጎት ያሳያሉ። ይሄንን ግፊት በማድረግ ያለንን እድል መሞከር አለብን። ይህን ባንሞክር ምንድን ነው ያለን ምርጫ? ተሰደን፣ ታስረን ምናም መኖር ነው፣ እና ያ እንደ ምርጫ መውሰድ ያለብን አይመስለኛል። መልካም። የተለየ ሀሳብን የማስተናገድ ፈቃደኝነት የሌለው የስርዓት አካሄድ ነበርና አሁንም መምጣት ካለበት ለውጡ በውስጥ ነው ይላሉ። ዶክተር ዳንኤል፣ አቶ ያሬድ ያነሷቸውን ሀሳቦች መጠየቅም ይችላሉ። በተለየ መንገድም ማየት ይችላሉ። እኔ ያስቀደብኩትን ጥያቄ አጣምረው አቶ ያሬድ ከተናገሩት ሁለት ቃላት ጽፌ ይዣለሁ። አንደኛው ዜግነት፣ ሁለተኛው ማንነት። ቀደም ብለው ማንነትን ገልጸዋል። እነዚህ ሁለቱ አሁን በሀገር ውስጥም ሆነ ከሀገር ውጭ ፖለቲከኞች የተሳተፉበት ክርክር ነው እና ስለ ፖለቲካው አስተያየት መስጠት አልፈልግም ምክንያቱም ቅድም አቶ አሉላም እንዳልከው አሁን ያለንበት ሁኔታ ለየት ያለና አስጊ ነው በሱ ስማማለሁ ወደዛ ከማለፌ በፊት ዜግነትም ይሁን ማንነት ኢትዮጵያ ህዝብ ከጥንት ጀምሮ ሲጠይቅ የነበረውን የግለሰብ ነጻነትና እኩልነት አይሰጥም። አሁን ለምሳሌ ዚምባብዌን ብንወስድ የግለሰብ ነጻነት አለ ማለት አንችልም። አሜሪካንን ስንወስድ ሙሉ በሙሉ የግለሰብ ነጻነት አለ። ሁላችንም በሱ ኮርተን ነው የምንኖረው። ስለዚህ የግለሰብ ነጻነት አስፈላጊ ነው። ዜግነት ብቻውን በቂ አይደለም። ማንነትም ቢባል የግለሰብ ነጻነት መስቂያ አይደለም እንዲያውም ማንነት የግለሰብ ነጻነትን ይጻረራል ይሄ ቦታ አይደለም ውጣ እዚህ አልተወለድክም ስንት ደም ፈሷል በከንቱ ህጻናት ሳይቀሩ ተገለዋል በዚህ ነገር ቡድናዊ ማንነትን ነው አሁን የሚገልጹት በአንድ ጎሳ ወይም ብሄር ቡድናዊ ነው በግለሰብማ አንድ ሰው ተነስቶ ማነኝ አለም ስሙን ነው የሚነግሩት እኔ አሁን ማነኝ ብል ዳንኤል ተፈራ ነህ ነው የሚሉት በቡድን ነው ይሄ በአንድነት የሚመጣው፣ እና እሱ ያመጣው ጠንቅ ነው። ይሄንን ሁለተኛው ልናገር የሚፈልገው አሁንም አቶ ያሬድ እንደ መፍትሄ ብለው የጠቀሱት ነው። ሁለት ድርጅቶች በ- ይሄ አሁን በገዢው ፓርቲ ኢህአዴግ በሚባለው ውስጥ አንዳንድ ነቃ ያሉ ድርጅቶች አሉ ብለዋል። እኔ እሱ እስከዚህም ተስፋ አይሰጠኝም። ብዙ መመኘትም አያስፈልግም። ኢትዮጵያን እዚህ አይነት ሁኔታ ውስጥ የጨመረው በጦር ኃይል አሸንፎ አገሪቷን የያዘው የህዋት ክፍል ነው። አሁን የህዋት ክፍል አስጊ ሁኔታ ላይ ነው ያለው። ይህንን ጠንቅቀን መገንዘብ አለብን። አንደኛ የሰሩት ስራ ገማ ጋብቷል። አገሪቷ ውስጥ ከጎንደር ጀምሮ እስከ ደቡብ ሲዳሞ ድረስ ትልቅ ጥላቻ ፈጥሮባቸዋል። ይህ ትልቅ ምልክት ሊሆናቸው ይገባል። ይሄንን የዘረጉትን የክልል ስርዓት አጥፈው የክፍለ ሀገርን ስርዓት መልሰው መዘርጋት አለባቸው። ይሄንን ካደረጉ ህዝብ በሰላም ይኖራል። እነሱም ከህዝብ ሊታረቁ ይችላሉ። እንደ ልባቸው እንደ ማንኛውም ኢትዮጵያዊ ተዘዋውረው ሰርቶ መኖር ይችላሉ። ይሄ ነገር ቀላል አይደለም። አሁን ኢትዮጵያ ላይ የመጣው ችግር ቀላል አይደለም። መጀመሪያ ህዝቡ የሚነሳው እነሱ ላይ ነው። እነሱ ላይ ብቻ አይደለም። ይሄንን ነገር በቀላሉ እዚህ ተቀምጠን ማየት አንችልም። የዛሬ አንድ ዓመት ተኩል እኔ አዲስ አበባ ነበርኩ። ወደ ሲዳሞ ሞርጃ አይቻለሁ። የህዝቡን ብሶት ተመልክቻለሁ። የህዝቡን ጭንቀት ተመልክቻለሁ። የህዝቡ አጠቃላይ አስተሳሰብ ቅኝ ግዛት ነን ነው የሚለው፣ አገር የለንም ነው የሚለው። ይሄንን ነገር በፖለቲካ መልክ ማየት አንችልም። ፖለቲከኞችም ለዚህ መፍትሄ የላቸውም። ፖለቲከኞች የራሳቸው ዓላማ አላቸው። ለዚህ ችግር መፍትሄ የሚያመጣ ችግሩን የፈጠረው ህወሀት ራሱ ነው። አመሰግናለሁ። መልካም የሚያከራክሩት። እሺ አቶ ያሬ፣ ህወሀት በዚህ ላይ መፍትሄ ማምጣት አይችልም። ህወሀት በኢህአዴግ ውስጥ ያለው አመራር ቢሆን እየተሸረሸረ ራሱ አዲስ አበባ እንኳን መቆየትን መፍራት የጀመረበት ሁኔታ ውስጥ ነው ያለው። ህወሀት በኢህአዴግ ላይ ያለው ቁጥጥር እየደከመ ከመሄዱ ጋር በተያያዘ ከትግራይ ወኪልነቱ ጋር ያም ደግሞ የትግራይ ህዝብ ወኪሌ ነው ብሎ እስከተቀበለው ድረስ ነው የሚመጣጠን ሚና በኢህአዴግ ውስጥ የሚጫወትበትን ሁኔታ እንዲቀበል ግፊት መደረግ ነው ያለበት። ያን እስከተቀበለ ድረስ ሁኔታዎች እየተረጋጉና መልክ እያያዙ ሊሄዱ ይችላሉ። ነገር ግን አሁን ዶክተር ዳንኤል እንደሚሉት ህወሀት ይሄ ነገር ሙሉ ለሙሉ ከቁጥጥር ውጭ እየወጣ ስለሆነ ያሉትን የክልል ምክር ቤቶች አፍርሼ፣ የክልል ፓርቲዎች አፍርሼ፣ የፌዴራል አደረጃጀቱን ሙሉ ለሙሉ ሰርዤ ወደ ድሮ ክፍለ ሀገር መልሳለሁ ሊል የሚችልበት የአይዲዮሎጂም የፖለቲካ ፍላጎት ምክንያትም አይኖረውም። ያለውም የህዝብ ተቃውሞና እንቅስቃሴ ይሄ ሊሆን የሚያስገድድ ባህሪም የለውም። የእንቅስቃሴዎቹን ባህሪ አይነት፣ መልክ የላቸውም። ሌላው ቀርቶ ራሱ የኢትዮጵያዊነት መልህቅ ነው አንከር ነው ይባል በነበረው በአማርኛ ተናጋሪው ህዝብ አካባቢ እንኳን የማንነት ስሜቶች እየጠነከሩ የመጡበት ሁኔታ ነው ያለው። በተለይ ደግሞ ይሄ ትምህርት የቆጠረው በዚህ በሀያ አምስት አመታት ውስጥ ባለው ስርዓት የፖለቲካ አስተሳሰብ ውስጥ ያለፈውን እና ኢትዮጵያ ደግሞ የወጣቶች ሀገር ነው ስልሳ አምስት እስከ ሰባ በመቶ ከሰላሳ አመት በታች ያሉ ወጣቶች ያሉበት ሀገር ስለሆነ የተቀየረውን የፖለቲካ ሁኔታ ከማንነት ጋር ተያይዞ መረዳት ያስፈልጋል። ፖለቲካ ነው መፍትሄው። ወያኔ ያሰኘውን ዲክቴት ማድረግ የሚችልበት አቅም ላይ ያለ አይመስለኝ ነው። ህወሓት ሀይል የለውም የሚለው ትክክል አይደለም። ወታደሩን ማን ነው የሚቆጣጠረው? የኢትዮጵያ ወታደር ተብሎ አሁን አገሪቷን የያዘው ማን ነው? የህወሓት ወታደር ነው እና እነዚህ ሌሎቹ እየመጡ የፖለቲካ ያመጣሉ የሚባለው ነገር ትክክል አይደለም። የወታደር ሀይል አለው የጸጥታውን ኃይል የያዘው እሱ ነው። የሀገሪቷን ኢኮኖሚ የሚመራው እሱ ነው። የሆነው ሆኖ ፈልጎ አይደለም የሚለውጠው ይህንን። በራሱ ላይ የሚመጣው ችግር ሊያስገድደው ይችላል ነው ያልኩት። አመሰግናለሁ። መልካም። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም አላማ። እስኪ እናንተም ማሳያዎች ሁኑ የተለያየ ሀሳብ ኖሯችሁ፣ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታደርጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ የሆኑ አቶ ያሬድ? የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር ይመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ከባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄ ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ፣ ፕሬዚደንት ሙላቱ ነው ስማቸው? ልክ ነው። ሙላቱ ተሾመ ለሳቸው እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉዲና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ ያን እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስረን እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን፣ እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም። እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው የማስበው። መልካም የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉት የጋራውን መንገድ አስመልክቶ ነበር። ቀደም ብዬ ጥያቄ ወረወርኩት ዶክተር ዳንኤል። ሉናንና እንግዶችን እናመሰግናለን። አድማጮች ፕሮግራሙ አልተጠናቀቀም። ሰፋ ያለውን ቀሪ ዝግጅት በነገ ቅዳሜ ምሽት እናሰማለን። ለአሁኑ እንግዶቻችንን አቶ ያሬድ ጥበቡን እና ፕሮፌሰር ዳንኤል ተፈራን ስለ ተሳትፏቸው እናመሰግናለን።